ጋቢና VOA። ቪኦኤ ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዚአብሔር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምን አመሻችሁ። በዛሬው ምሽት ፕሮግራማችን ቤንሻንጉል ጉሙዝ ክልል በከሸማ ከማሼ ዞን በሎጂጋን ፎይ ወረዳ በሁለት ግለሰቦች የግል ቅም ምክንያት በተነሳ ግጭት የስምንት ሰው ህይወት ማለፉ ተነገረ። በዚሁ መሰረት ፖሊስ ስምንት ሰው ሞተ። አሁን በደረሰን ተጨባጭ መረጃ መሰረት ማለት ነው የቤንሻንጉል ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶናቸው ይዘናቸዋል። በሌላ ዜናም በነቀምቴ ከተማ በተነሳ ግጭት የሶስት ሰዎች ህይወት ጠፍቷል ተብሏል። በሌላ ዘገባችን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በ30 ሺህ ብር ዋስትና ከእስር እንዲፈቱ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አዘዘ። የሚበረታታና ሁሉም ፍርድ ቤቶችም ቢለምዱት ጥሩ ነው ብዬ የምወስደው። ፍርድ ቤቱ ውሳኔ ሲሰጥ ዛሬ የዓለም አቀፍ የሲቪል ና ፖለቲካ መብቶች ስምምነትንም ጠቅሷል። ስለ ዋስትና ጉዳይ በዛ የዓለም አቀፍ ኢትዮጵያ የተቀበለችው የዓለም አቀፍ ስምምነት ላይ የተቀመጠውን ድንጋጌ መሰረት አድርጓል። ህገ መንግስቱንም እንደዚሁ ጠቅሷል። ጠበቃ አቶ አማህ መኮንን ናቸው። ይዘናቸዋል። የሶስት ዓመት የእስር ጊዜውን ጨርሶ ሰሞኑን የተፈታው የፍትህ ጋዜጣ የአዲስ ታይምስ እና የፋክት መጽሔት ባለቤትና ዘጋጅ ጋዜጠኛ ተመስገን ደሳለኝ በእስር ቤት ስለነበረው ቆይታ ጠይቀነዋል ነው። በፌስቡክ አት ቪኦኤ አማህሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኬንያ ፕሬዝዳንት ኡሁሮ ኬንያታ ተቃዋሚዎች ባልተካፈሉበት ፕሬዝዳንታዊ ምርጫ አሸንፈዋል። ኬንያታ ዘጠና ስምንት ከመቶ ገደማውን ድምጽ አግኝተው አሸንፈዋል ሲል ዛሬ የምርጫ ኮሚሽኑ ይፋ አድርጓል። ባለፈው አምስት በተካሄደው ድጋሚ ምርጫ ከተመዘገበው አስራ ዘጠኝ ነጥብ ስድስት ሚሊዮን መራጭ ውስጥ ድምፁን የሰጠው ከሰላሳ ዘጠኝ ከመቶ በታች መሆኑን ነፃው ነጻው የምርጫና የወሰኖች ኮሚሽን ቃል አቀባይ ዋፉላ ቼቡካቲ አስታውቀዋል። ሀገራችን የከበደ የፖለቲካ ሁከት አደጋ ጠቅላይ ሚኒስትር ሲሉ ያስጠነቀቁት የኬንያ ተቃዋሚ መሪ ራይላ ኦዲንጋ በሶስት ወር ውስጥ አዲስ ፕሬዝዳንታዊ ምርጫ እንዲካሄድ ጠይቀዋል። ራይላ ኦዲንጋ ባለፈው ሐሙስ ከተካሄደው ድጋሚ ፕሬዝዳንታዊ ምርጫ ራሳቸውን ካገለሉ ከሶስት ቀን በኋላ ለአሶሽየትድ ፕሬስ በሰጡት ቃለመጠይቅ ፕሬዝዳንት ኡሁሩ ኬንያታ ያለ አንድ ተፎካካሪ የተወዳደሩበት ምርጫ በመሆኑ ፉርሽ ነው ብለዋል። የሐሙሱን ምርጫ እሁሩና እሁሩ የተወዳደሩበት ሲሉ ነው የገለጹት ራይላ ኦዲንጋ ። አስከትለውም ፕሬዚዳንቱ ሌሎቹን የሀገሪቱን ተቋማት ለማውደም እየሞከሩ ነው ብለዋል። ተቃዋሚው መሪ የዩናይትድ ስቴትስንና የሌሎችን ምዕራባውያን ሀገሮች ዲፕሎማቶችን ምርጫው እንዲደገም በማሳሰብ ኃላፊነት የጎደለው ተግባር ፈጽመዋል ሲሉ ወንጅለዋል። እኛ የምናወራው ስለ ተአማኒ ምርጫ ነው። እነሱ ደግሞ ማንኛውም አይነት ምርጫ ይካሄድ ይላሉ። የኬንያ ወዳጆች ነንም ይላሉ። ወዳጆች ከሆኑ በቃ ጠላት አንፈልግም ሲሉ ኦዲንጋ ማረዋል። ከኬንያታ መንግስት ጋር ነጻና ፍትሐዊ ምርጫ ለመነጋገር ዝግጁነታቸውንም ገልጸው በሌላ በኩል ደግሞ የኬንያታ መንግስት ላይ ተጽዕኖ ለማሳደር ደጋፊዎቻቸው የስራ ማቆም አድማና ሰላማዊ ሰልፍ እንዲካሄድ ጥሪ እያቀረቡ ናቸው። በሌላ ወገን ሊቢያ ቤንጋዚ ከተማ አቅራቢያ ቢያንስ 36 አስክሬኖች የተቀበሩበት የጅምላ መቃብር ተገኘ። አስክሬኖቻቸው የተገኙት ሰዎች ማንነት አልታወቀም። በጥይት የተመቱ ናቸው ተብሏል። በአንድ ሪፖርት መሰረት አንዳንዶቹ አስክሬኖች ሙሉ የስራ ልብስ የለበሱ፣ ሌሎች ደግሞ የስፖርት ቱታ የለበሱም አሉባቸው። የተባበሩት መንግስታት ድርጅት የሊቢያ ተወካይ ሀሳን ሳላሜ ባወጡት መግለጫ አረማዊው ወንጀል እንዳስቆጣቸው አረመኒያዊው ወንጀል እንዳስቆጣቸው ገልጸው ምርመራ እንዲካሄድ አሳስበዋል። ሁለቱም የሊቢያ ተቀናቃኝ አስተዳደሮች ዓለም አቀፍ እውቅና ያለው የትሪፖሊው መንግስትና በሀገሩ በሀገሪቱ ምስራቃዊ ክፍል በሀሊፋ ሀፍታር የሚመራው መንግስት ግድያዎቹን አውግዘዋል። ምርመራ እናካሄዳለንም ሲሉም ቃል ገብተዋል። በመጨረሻ ሰሜናዊ ኩርዲስታን ውስጥ ሰላም እንዲሰፍንና ና የህግ የበላይነት እንዲከበር የኢራቅ ጠቅላይ ሚኒስትር ሀይደር አል አባዲ ተማጸኑ። ጠቅላይ ሚኒስትሩ ተማጽኖን ያቀረቡት የክልሉ መሪ ስልጣናቸውን እንደሚለቁ ትላንት ማስታወቃቸውን ተከትሎ ነው። የኩርዲስታንን ሁኔታና በፓርቲዎች ዋና ጽህፈት ቤቶች የደረሱትን ጥቃቶች በቅርበት የተከታተሉ መሆናቸውን ዛሬ ሰኞ ጠቅላይ ሚኒስትር አባዲ አስታውቀዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድረገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለስ ፕሮስ ወደ መጀመሪያው ዘገባችን ነው የምናልፈው። የኦሮሞ ፌዴራሊስት ኮንግረስ ኤፌኮ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ፕሮግራማችንን ነው። ወደ መጀመሪያው ዘገባችን እናልፋለን። በቤንሻንጉል ጽዮን፣ እዚ ጋር አንድ ጊዜ የኦሮሚያ ፌዴራሊስት ኮንግረስ ኤፌኮን ዘገባ ተመልሰን እንመጣበታለን። አዎ የመጀመሪያ ዘገባችን ወደ ቤንሻንጉል ስለሚወስደን እውነት ነው። በቤንሻንጉል ጉምዝ ክልል አርብ እለት በተፈጠረ ግጭት የስምንት ሰዎች ሕይወት መጥፋቱን የክልሉ መንግስት አስታውቋል። ግጭቱም የብሄር ሳይሆን በአንድ የአስረኛ ክፍል ተማሪ ሞት ምክንያት በቂም በቀል የተፈጠረ ነው ብሎታል። ማምሻውን የቤንሻንጉል ጉምዝ የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶን አነጋግሬያቸው ነበር። ከማሽሶን የቤንሻንጉል ጉምዝ ክልላዊ መንግስት ከማሽሶን በገለጅ ጋንፎ ወረዳ በሎደደሻ ቀበሌ ነው የሚባለው አካባቢው ሐሙስ ማታ ሌሊት የግለሰቦች ግጭት ነበረ። አንድ ግለሰብ መንገድ ላይ ጠብቆ አንድ ሰው ገድሎ፣ ሟቹ ወጣት ነበረ። የሟች ቤተሰቦች ወደ ቀብር እየተሄደ እያለ የሟች ቤተሰብና ወጣቶቹ በደም ፍላት ተነሳስቶ ሌሎች ግለሰቦች ላይ ግጭት ፈጠሩ። ከዛም በኋላ ፖሊሶች ያው የመከላከል ስራ እየሰሩ በግጭቱ ምክንያት ወደ ስምንት ሰዎች መቶ አርብ ጠዋት ጀምሮ እስከ ረፋዱ ግጭት ነበረ። ከአርብ ረፋድ ላይ ጀምሮ በማረጋጋት ህዝቡን በማዋየት ወደ ኖርማል ኑሮ እንደገባ ነው ባለኝ መረጃ። ይሄ ነገር እንግዲህ ከተለያየ ቦታ እንደሚሰማው የብሄር ግጭት እንደሆነና የአካባቢው ተወላጆች እዛ አካባቢ በሚኖሩ የአማራ ተወላጆች ላይ ይሄንን ድርጊት ፈጽመዋል የሚል ወደ ብሄር ግጭቱ በግለሰቦች ሆኖ በኋላ ላይ ወደ ብሄር የተቀየረበት ሁኔታ አለ ማለት ነው። አጠቃላይ ግጭቱ ምንም አይነት ብሔር ተኮርም ሆነ ሌላ ፖለቲካ እንደምታ የሌለው ነው። የግለሰቦች የቂም በቀል ግጭት ነው ቶታሊ። ይሁን እንጂ ጠዋት ላይ የሟች ቤተሰቦች እርምጃ ሲወስዱ፣ ሌሎች አንዳንድ ሀይሎች የብሔረሰብ ተኮር ነው ግጭቱ ወደሚል አዝማሚያ ሊወስዱት የቻሉት እንጂ ብሔር ተኮርም አይደለም አንድ ብሔረሰብ ላይ ያነጣጠረም አይደለም። አጠቃላይ የአካባቢ ነዋሪዎች ናቸው። የአማራ ብሔረሰብም ይሁን እዛ አካባቢ ያሉ ብሔረሰቦች አጠቃላይ በክልሉ የሚኖሩና እዛው አካባቢ የሚኖሩት ህዝቦች ናቸው። እነዚህ ስምንቱ የሞቱት ማን ናቸው? ምን አይነት ሰዎች ናቸው? ወጣቶች ናቸው? አዛውንቶች ናቸው? ምን አይነት ሰዎች ናቸው? ስምንቶቹ ዲቴል የምርመራ መዝገቡ ሲመጣ እሱ በጸጥታ መዋቅሩ የሚሰጥ ሆነው አጠቃላይ በመረጃ ደረጃ ትላልቅ ሰዎች ናቸው ተብሎ ነው መረጃ የደረሰን፣ በአሁኑ ሰዓት ላይ ማለት ነው። ንብረት መቃጠልስ፣ የተቃጠሉት ቤቶች የተቃጠለ ቤት አሁን በማጣራት ሂደት ላይ ነው ያለ ነው። ሁሉንም ነገር አጣርተን ለሚዲያ መግለጫ እንሰጣለን ብለን ያለ ነው። እስካሁን ድረስ በተጣራው መሰረት ግን አንድ ዘጠኝ የሚሆኑ ጎጆ ቤቶች በግጭቱ ሳቢያ የተቃጠሉ መሆኑን ነው ያጣራ ነው። ምን ያህል ሰው ታሰረ? ይሄን ድርጊት ፈጽሟል ተብሎ እስካሁን ድረስ በተጣራው ሂደት ወደ አስራ ሶስት የሚደርሱ ተጠርጣሪዎች ተይዘዋል። አሁን የማጣራት ሂደቱ በምርመራ ቡድን እየተካሄደ ነው ያለው። ቤንሻንጉል ላይ እንደዚህ አይነት ነገር ያጋጥማል ከዚህ በፊት ከዚህ በፊት እንደዚህ አይነት ነገር ተከስቶ አያቅም። ጉዳዩ የግለሰብ ቂም በቀል ነው። እሱን ዝርዝር መረጃውን አጠቃላይ የምርመራ ሂደቱ ከተጠናቀቀ በኋላ የምናቀርብ ሆኖ ማንኛውም ግለሰብ ማዕከል ውስጥ ግጭት ሊከሰት ይችላል። ግን ልጁ ወጣት ስለሆነ ወጣቶች ናቸው። አሁን በደም ፍላት ተነሳስቶ ይህንን እንትን ለማድረግ የቻሉት ማለት ነው። የአስረኛ ክፍል ወጣት ተማሪ ነው መጀመሪያ ተገሎ የነበረው። ይሄ ነገር መፈናቀለን አስከትሏል። አንድም ሰው የተፈናቀለ የለም። በአጠቃላይ እዚ አካባቢ ያሉ ሰዎች በሙሉ የአካባቢ ማህበረሰብም የአካባቢ አመራሮችም በአጠቃላይ በመረባረብ እዚህ ግጭት የተፈጠረበት አካባቢ ያለውን የመጀመሪያው እርምጃ የተወሰዱ ግጭቱ ወደ ሌሎች ቀበሌዎች እንዳይሰፋ የመከላከል ስራ ነው የተሰራ። ከዛም በኋላ ደግሞ በግጭቱ የተጎዱ ሰዎችን አሰባስቦ እርዳታ የማድረግና ድጋፍ የማድረግ ስራ ነው የተሰራው። በሌላ በኩል በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የአማራ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቀናቸው ነበር። ስብሰባ ላይ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል። በሌላ በኩል በፌስቡክ ገጻቸው ላይ ጉዳዩን የክልሉ የባዕዴን ማስተባበሪያ ጽህፈት ቤት እየተከታተለው መሆኑን፣ ግጭቱ የተፈጠረውም በሁለት ግለሰቦች የግል ቂም ምክንያት መሆኑን ጠቁመው በአሁኑ ሰዓትም በቦታው መረጋጋት መስፈኑና አስራ አንድ ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል። በሌላ ዜና በዛሬው ለት በነቀምቴ ከተማ የሶስት ሰዎች ሕይወት ማለፉ እየተነገረ ነው። በነቀምቴ ከተማ ነዋሪ የሆነና ስሙን መጥቀስ ያልፈለገ ወጣት ሰላማዊ በሆነ መንገድ በከተማው ሲከበር የነበረ የኤሬቻ በዓልን ለመረበሽ የሞከሩና ቦምብ ሊያፈነዱ ያሉ ሰዎች ሲያዙ አይቻለሁ ይለናል። ነቀምቴ ትናንትና የኤሬቻ በዓል ነበረ። በኤሬቻ በዓሉ ላይ የማይታወቁ የኦሮሞ ብሄር ያልሆኑ ማለት ነው ቦምብ ምናምን ይዞ ተያዙ። እነሱ አሁን ያው ቁጥጥር ስር በኦሮሚያ ፖሊስ ምርመራ የተደረገባቸው ነው። እስካሁን ሆስፒታል መግባታቸውን እንጂ መሞታቸውን አላየሁም። እኔ ሆስፒታል እንደገቡ አውቃለሁ። ረብሻ ተነስቶ ነበረ። በዛ በአል ላይ ረብሻ ምንም አልተነሳም። በኦሮሚያ ፖሊስ እና በ- ፎሌ ተብሎ የተመረጡ ልጆች አሉ። በእነሱ ነው ተያዙት። እነሱ ሲደበደቡ አይቻለው፣ ግን መሞታቸውን አላየውም። ው ነጋ ነው ተያዙት። አንዱ ብሬቻዋ ማለት ነው። በወንዙ በአባገዳ አካባቢ ተደርሶ እዛ ፎሌዎች ያዙት። እዛው በልጆች ተመቶ እንደተጎዳ አውቃለሁ። ግን መሞቱን ያው እርግጠኛ አይደለሁ። ዛሬ ደግሞ እንደገና ዛሬን አረ፣ ሰዎች እንደተያዙ ነው። ሲደበደቡ አይተሃል አንተ? ባይነ የዛሬውን አላየውም። ያው አንዱ በአድማ በታኝ የሚባሉ የጠበቃ ሀላፊዎች አሉ። እነ ጪስ ቦምብ ሲለቁበት በጃጅ፣ በጪስ ቦምብ ነው ተቃጠለ። ያው ሰውዬ ሮጦ እዛ ሲገባ በጃጅ ሹፌሩ አቁም ስለው እንዲ ይሰላሉ። ያው በጥበቃ ጪስ ቦምብ እንደተመታ ነው የሚያውቀው በሌላ በኩል የአረና ትግራይ ፓርቲ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በበኩላቸው በነቀምቴ ከተማ የተደረገው ጥቃት በብሔር ላይ ያተኮረ ነው ብለዋል። ከነቀምቴ አካባቢ ተደውሎ እንደተነገረን ከሆነ ሶስት የትግራይ ተወላጆች እንደተገደሉ ነው። የገደላቸውም ያው የክልሉ የጸጥታ ኃይሎች እያሉ ነው የተገደሉትና ግድያውም በኦህዴድ እንደተፈጸመ ነው የደረሰን መረጃ። ይህንን መረጃ ያጣራችሁት መረጃ ነው? ከአካባቢው ብዙ ተማሪዎችም ወጥተዋል። ከትምህርት ሂደቶም እና ደውለው ከዛ ነው ስልክ የተነገረን ከተማሪዎች ነው ኢንፎርሜሽን ያገኘ ነው። እና ሰዎቹ በጣም ዘግናኝ በሆነ ሁኔታ ተጋሩ በመሆናቸው ብቻ ነው የተገደሉት ነው ያለን መረጃ አንዱም ይሄንን መረጃ በእናንተ በኩል የተጣራ ለማድረግ ለምሳሌ የሟቾችን ማንነት፣ ቤተሰባቸውን ምን እንደሆኑ ለማጣራት ጥረት አድርጋችኋል? በተመሳሳይ ትናንትም እንደዚ አይነት ኢንፎርሜሽኖች ነበሩ። ዛሬ ነው የተገደሉትና ስማቸውም አድራሻቸውም ለማጣራት የሞከርን ነው ተማሪዎቹም ግን ለራሳቸውም እየሸሽ ነው ያሉት መረጃው በተገቢ መልኩ ሊያጣሩ አልቻሉም ይሄ ነው ምክንያቱም ከታወቁ ሊገደሉ ይችላሉ ሊደበደሩ ይችላሉ የሚል ስራቸ አለ እና በዚህ ሁኔታ ነው ያለው ይሄ ድርጊት የተፈጸመው በኦህዲድ ነው ብለዋል ኦህዲድ የብሔር ጥቃት እየፈጸመ ነው እያሉ ነው ኦህዲድ ብቻ ሳይሆን እንደ ኢህአደግም ኢህአደግም እንደ መንግስት ዜጎቹን ሰላምና ህይወት መጠበቅ አለበት ኦህዴድም እንደ መንግስት በክልሉ የሚኖሩ ዜጎችን ጥቃት እንዳይደርሳቸው መከላከል ነበረበት። አሁን ግድያው የጸጥታ ኃይሎችም እያዩ አጠገብ እያሉ ነው የተገደሉትና ይሄ ሁኔታ በህወሓትና በኦህዴድ ያለው የስልጣን ሹክቻ የፈጠረው እና ኢህአዴግም ነገሮችን መቆጣጠር እንዳቃተው ነው። እኛ እንራዳው አሁን መንገዱ እዛ አካባቢ ያሉ ሰዎች ማነጋገር ነው። ያው በተለያዩ ምክንያቶች እናጣራለን፣ መረጃው ይደርሰናል። አሁን ባለፈው በአካባቢ የተገደሉትን ከሰላሳ አመት በላይ ያደረጉ ዜጎች ናቸው በደርግ ጊዜ በኃይለ ሥላሴ ጊዜም የነበሩ ናቸው እና በተለያዩ መንገዶች ኢንፎርሜሽን እናገኛለን እናጣራለን። እና በአጠቃላይ ሲታይ ግድያው በህዝብ የተፈጸመ ነው ብለን አናስብም። ምክንያቱም በሰላሳ ዓመት ከዛ በላይ ከኦሮሞ ህዝብ አብሮ የኖረ ህብረተሰብ የትግራይ ሰው አሁን ደርሶ ግድያው ሲፈጸምበት ከስልጣን ሽኩቻ የተነሳ ነው ነ ብለን يا نك أمتي كتماي ኦህድድ ጽህፈት ቤት ኃላፊ አቶ ጸጋዬ አብዲሳ ስለ ሁኔታው ተጠይቀው በእጃቸው ላይ የተሟራ መረጃ እንደሌላቸው ገልጸው ነገር ግን ወጣቶች ቦምብ ይዘዋል ብለው ባሏቸው የጠረጠሯቸውን ሰዎች ደብድበው በትላንትናው ዕለት የአንድ ሰው በዛሬው ዕለት ደግሞ የሌላ የአንድ ሰው ሕይወት ማለፉን ተናግረዋል። በሌላ በኩል የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋን በተደጋጋሚ ስልካቸው ሞክረን ስልካቸው ስለማይነሳ መረጃ ማግኘት አልቻለንም። በተጨማሪም እርሳቸውም እንዲሁ በፌስቡክ ገጻቸው ላይ ይህንኑ በተመለከተ በዛሬ ውለት በነቀምቴ ከተማ በተፈጠረ ሁከት ሶስት ዜጎቻችን ውድ ህይወታቸውን አጥተዋል። በግልና በመንግስት ንብረት ላይም ጉዳት ደርሷል ሲሉ አስፍረዋል። የኦሮሚያ ብሔራዊ ክልላዊ መንግስት በሰው ህይወትና በንብረት ላይ በደረሰው ጉዳት የተሰማውን ጥልቅ ሐዘን ለመግለጽም እንወዳለን ብለዋል። አያይዘውም የክልሉ መንግስት የሁከት እና የብጥብጥ ተግባሮችን አጥብቆ ያወግዛል። ችግር ፈጣሪዎችን ከህዝብ ጋር በመቀናጀት ለህዝብ የሚያቀርብ ይሆናል ብለዋል። በመጨረሻም በዚህ አጋጣሚ የክልላችን ህዝብ በአንድነት በመቆም የውከት ፈጣሪዎችን የውከትና የብጥብጥ አጀንዳ በማክሸፍ ክልላችንን የሰላም የወንድማማችነትና በአንድነት በአብሮነት የምንኖርባት ክልል እንድትሆን መላው የክልላችን ህዝብ ከመንግስትና ከጸጥታ አስከባሪ አካላት ጋር ጎን በመቆም የሁከትና የብጥብጥ አጀንዳዎችን እንዲታገል ጥሪያችንን እናቀርባለን ብለዋል። አድማጮች፣ የአማራ ክልል ኮሚኒኬሽን ጉዳዮችም እንደዚሁም ደግሞ የኦሮሚያ ክልል ኮሚኒኬሽን ጉዳዮችን እንዳገኘ ናቸው ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። የኦሮሞ ፌዴራሊስት ኮንግረስ ኤፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በሰላሳ ሺህ ብር ዋስትና ከእስር እንዲፈቱ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አዘዘ። የፍርድ ቤቱ ውሳኔ የዋስትና ጉዳይ መሰረታዊ መሆኑን አጽንኦት ሰጥቶ የተነተነ ነው ሲሉ የአቤት ባይ ጠበቃ ተናገሩ። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። ባለፈው ነሐሴ ወር መጀመሪያ ላይ በበታች ፍርድ ቤት ውሳኔ የዋስ መብታቸው ተነፍኳቸው የነበሩት አቶ በቀለ ገርባ የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት የቀደመውን ውሳኔ በመሻር ለ30 ሺህ ብር የሚበቃ ዋስትና አቅርበው ከእስር እንዲፈቱ አዘዘ። ፍርድ ቤቱ የሁለቱን ወገኖች ክርክር በማስታወስ በቀረበው የይግባኝ አቤቱታ አኳያ የራሱን ውሳኔ ሰጥቷል። ውሳኔው እጅግ ዝርዝርና የዋስ መብት ጥያቄን በጥንቃቄ ሊመረመር እንደሚገባ ያስተማረ ትንታኔ ነው ሲሉ ከአቶ በቀለ ገርባ ጠበቆች አንዱ አቶ አማሀ መኮንን ለቪኦኤ ተናግረዋል። ፍርድ ቤቱ ውሳኔ ሲሰጥ የዋስትና ጉዳይ መሰረታዊ መብት መሆኑን በጣም አጽንኦት ሰጥቶ ነው የገለጸው። በተለይ ጥሩ የሚበረታታና ሁሉም ፍርድ ቤቶችም ቢለምዱት ጥሩ ነው ብዬ የምወስደው ፍርድ ቤቱ ውሳኔ ሲሰጥ ዛሬ የዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነትንም ጠቅሷል። ስለ ዋስትና ጉዳይ በዛ የዓለም አቀፍ ኢትዮጵያ የተቀበለችው የዓለም አቀፍ ስምምነት ላይ የተቀመጠውን ድንጋጌ መሰረት አድርጓል። ህገ መንግስቱንም እንደዚሁ ጠቅሷል። ስለዚህ ዋስትና መርህ መሆኑንና ሊከለከል በልዩ ሁኔታ ሊከለከል ከሆነ በጣም በጠባቡ በተርጎምና በጣም ጥንቃቄ እንደሚያስፈልግ አትቷል። ይህ የዋስትና ጥያቄ ቢታለፍ አቤት ባይ ከተከሰሱበት የህግ ድንጋጌ አኳያ ጥፋተኛ ቢባሉ እንኳን የሚቀጡት ቅጣት አሁን ከታሰሩበት ጊዜ ሲነጻጸር አነስተኛ ሊሆን ስለሚችል የሚደርስባቸውን ጉዳት ፍርድ ቤቱ እንደተመለከተም አቶ አማሃ ጠቁመዋል። ከዚህ አንጻር የስር ፍርድ ቤት የዋስትና መብቱን ለመከልከል ምክንያት ያደረጋቸውን ሁለት ፍሬ ነገሮች ማለትም ወደ ውጭ ሀገር ሊሄድ ይችላል ተከላከል የተባለበትን ፍሬ ነገር ድጋሚ ሊፈጽም ይችላል የሚለውን ውድቅ ከማድረጉም በላይ የታሰረበትንም ጊዜ ግምት ውስጥ አስገብተዋል። አንድ አመት ከስድስት ወር ታስሯል። ተወክለ እስካሁን ድረስ ምናልባት በስር ፍርድ ቤት በቀረው ተከላከል በተባለበት የሕግ ድንጋጌ ጥፋተኛ ቢባል እንኳን አሁን የዋስትና ጉዳይ ማይታይ ከሆነ ከታሰረውም ያነሰ ቅጣት ሊወሰንበት የሚችል እድል ሊያጋጥም እንደሚችል ሁሉ ግምት ውስጥ አስገብቷል እና በጣም ዝርዝር ውሳኔ ነው የተሰጠው። ይህ የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ውሳኔ በሰበር ሰሚ ችሎት እንደሚሰጡ ውሳኔዎች ለተመሳሳይ ጉዳዮች ያገለግላል ባይባልም ጥሩ ተመክሮ ሊሆን እንደሚችል ግን የአቶ አማ እምነት ነው። ይህን ውሳኔ የሰጠው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ነው፣ የሰበር ሰሚ ችሎት አይደለም። ስለዚህ በቀጥታ ለሌሎች ጉዳዮች እንደ ፕሬዚደንስ ይሆናል ማለት ባይቻልም ግን ፍርድ ቤቶች እንግዲህ በእያንዳንድ ጉዳይ የሚሰጡ ውሳኔዎች የመማማር እድሉ እና ልምዱ ካለ፣ በተለይ የፍርድ ቤቱ አስተዳደር ይሄን ሊያመቻች ይገባል ብዬ አምናለሁ። ጥሩ ጋይድላይን ወይም ጥሩ ተሞክሮ ይሆናል ብዬ አስባለሁ። አቶ በቀለ ገርባ ከሌሎች ሶስት የኦፌኮ አመራር አባላትና ሌሎች ተከሳሾች ጋራ አቃቢ ህግ በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ክስ መስርቶባቸው ሲከራከሩ ቆይተዋል። ፍርድ ቤቱ እንዲከላከሉ ብይን ሲሰጥ አቶ በቀለ ገርባ በሽብር ወንጀል ሳይሆን በመደበኛው የወንጀል ህግ እንዲከላከሉ መወሰኑ አይዘነጋም። ከዚህ ብይን በኋላ አቶ በቀለ በዋስ እንዲፈቱ ለዚሁ ፍርድ ቤት ጥያቄ ቢያቀርቡም ፍርድ ቤቱ ነሐሴ አራት ቀን 2009 ዓ ም በሰጠው ውሳኔ ጥያቄያቸውን ውድቅ አድርጎባቸው ነበረ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። የሶስት አመት የእስር ጊዜውን ጨርሶ ሰሞኑን የተፈታው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሄት ባለቤትና አዘጋጅ ጋዜጠኛ ተመስገን ደሳለኝ በእስር ቤት ስለነበረው ቆይታ ተወያይተን ነበር። የውይይቱን የመጀመሪያ ክፍል እናስደምጣችሁ። በአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ አካውንቲንግ ተምሮ የሂሳብ ባለሙያ ነበር። ቀጠለና ደግሞ ታሪክ አጠና። በምርጫ 97 ወቅት የፖለቲካ ተሳትፎ ነበረው። ከዛም ወደ ጽሁፍ ገባ። የእስር ቆይታውን ከማካፈሉ በፊት እስቲ ጋዜጣ የጀመርክበትን ሁኔታ አስታውሰን አልኩት። እኔ ወደ ጋዜጠኝነት የገባሁትን በአስራ ዘጠኝ መቶ ዘጠና ሰባት ብሔራዊ ምርጫን ተከትሎ ኢትዮጵያ ውስጥ ምንም አይነት ሚዲያዎች አልነበሩም። የነበሩትን ፈራታባ እንቅስቃሴ ላይ ስለነበሩ እኔ ሁለት ኃላፊነቶችን መወጣት አለብኝ እያሰብኩ የመጀመሪያ ኃላፊነት ምርጫውን ተከትሎ መንግስት ውስጥ ወደ እመቃ ከባድ ፍራት አካበቤ ስለነበረ ያንን ብሔራዊ ስርአት

ተከላከሉ። እናም ትንሽ ሚሊታንት የሆነ ጋዜጣ መስርቼ ወደምስራ ውስጥ የገባሁት የምንዳልኩት በዋናነት ሁለት ጥቅሞችን አስቀምጬ ነው። የመጀመሪያው መንግስት በጭፍለቃ ያነበረውን ስርዓት መስበር አይ ቲንክ እሱ ተሳፈሉ ብዬ አምናለሁ። ሁለተኛው ደግሞ በአቤታዊ ጋዜጠኝነት ንሳ ሀሳብ በስርዓት ለት ህዝብን ማዘዳደት የሚል ነው። ወደ ሚዲያው ስራ የገባሁት ጋዜጠኛ ሆናለሁ ብዬ አስቤ አልነበረም። ተመስገን ስራ ሲጀምር በፍትህ ጋዜጣ ነበር። የጋዜጣ ከተዘጋ በኋላ ልዕልና አዲስ ታይምስና ፋክት የተሰኙ ጋዜጣና መጽሔት ጀምሮ ይሰራ ነበር። ለእስር የበቃው በፍትህ ጋዜጣ ላይ በጻፈው ጽሁፍ በቀረበበት ክስ ነበር። በእስር የበቃው ስ ወቅቱ በዋና አዘጋጅነት ተመራ በነበረው ፍትህ ጋዜጣ ላይ በወጡ አምስት ጽሑፎች ምክንያት ነው። እንደሚታወሰው በእናንተ ሚዲያ ተዘግቧል። ሁለት ሺ ሶስት ላይ ጋዜጣው በተወሰነ መልኩ ሀገራችን ውስጥ ካሉ ጋዜጦች ተወዳጅና ተቀባይነት አግኝቶ ነበረ። ተቀባይነትና ተወዳጅነት ባገኘበት ወቅት ላይ ሁለት አይነት እድር ነው ኢትዮጵያ ውስጥ ያለው ህዝብ የተገፋ የተጨቆነ ብርካም ስሜት ሲያሳይ የአንድ ጋዜጣ መንግስት ደግሞ ያኮርፋል። በወቅቱ መንግስት አኩርፎ ስለነበረ ወደ መቶ ሀያ ሰባት ክስቶች ማከራጀ ተከሰስኩ እና እነሱ ቃል ሰጥቼ በዋስ ወጣሁ። ከእነዚህ ክሶች ውስጥ ነው እንግዲህ መጨረሻ ላይ ከአራት ዓመት በኋላ ሶስቱ ክሶች ተመዘው ሶስት ዓመት ሊፈረዱ የሚቻለው ሶስቱ ክሶችም አምስት ጽሁፎች ናቸው የቀረቡበት። የሶስቱ ክሶች ጭምት ምንድን ነው? የመጀመሪያው ክስ ህገ መንግስትን በኃይል ለመናድ የአመት ፍርዛ አስተላልፋ ነው የሚለው ፣ ሁለተኛው ክስ ደግሞ የመንግስትን ስም አቅስካ ያሉ ያሉ፣ ሶስተኛው ክፍ ደግሞ የህዝብን አስተሳሰብ አናውጣህል ያሉት። የህዝብን አስተሳሰብ አናውጣህል ያሉት ትንሽ ግር ስለሚል አድማጮች ምን ለማለት ፈልገው ነው? በወቅቱ እንደሚታወቀው የሃይማኖት ተቋማቶች ላይ በተለይ ስምናና ክና ላይ መንግስት ከፍተኛ ጣልቃ ገብነት ሲሰት ነበረ። ያንን ጣልቃ ገብነት እንደማንኛውም በህዝብ ታማኝ የሆነ ሚዲያ ከስር ከስር ተከታተል በመዘገብ የራሳችንን ኦፕኒን በማዘጋጀት ያለውን ነገር ስላጋለጥን በዚህ ሰው በአስተሳሰብ አናውጣል ብሎ ነው። ሶስት ክስ የተከሰስኩት የሶስት ክስ የተፈረደብኝ። ይህንን ልዩት የሚያደርገው በተለይ ከዘጠና ሰባት በኋላ የተከሰስኩት እኔ ብቻ ነው የሚመስልኛል። የጋዜጠኝነት በሚመስል ያካደው የቀረበብኝ ማስረጃ ማስረጃና ምስክር የሰው ምስክር የለብኝም፣ ዜራ የቀረቡ ማስረጃ የለም። ጋዜጣ ላይ ሽቱ ጋዜጣ ላይ የወጡ አምስት ጽሁፎች ናቸው የቀረበብኝ። እና በዚህ መንገድ ነው እንግዲህ። በዚህ ክስ ፍርድ ከተፈረደ በኋላ ወደ እስር ቤት ነው የሄድከው? የመጀመሪያ እስር ቤት ቆይታ የት ነበረ? ወዴት ነው የተላከው? የመጀመሪያ የስር ቤት ኮሚቴ ልንጮ የሚባለው ምክንያቱም በቀጥታ መንግስት በጋዜጠኝነት ስለከሰሰ በጋዜጠኝነት ደግሞ ሁለት ሺ አንድ ላይ ሰአቱ ያወጣው ህግ ላይ አንድ ጋዜጠኛ ካልተሸረገበት በስተቀር በዋሶክም የሚከራክረው የምልክ ስለነበር እሱን በመንከራስ ሁለት አመት ውጭ የሚሆነ ተከራከርኩት። ይህ በክርክሉ ሂደት እኔና ጠበቆቼ ብናሸንፍም ያው ከሳሽም ፍርድ ቤትም ራሱ ገዜ ፓርቲ ስለነበረ ጥቅምት ሶስት ሁለት ሺህ ሰባት ለተሽከረከሩ ተምረት ጥፋተኛ ተብዬ ቂሊንጦ ማረሚያ ቤት እንድገባ ተደረገና አስራ ሰባት የዛሬ ሶስት አመት ሰባት ጥቅምት አስራ ሰባት ግን ከዛ ከማረሚያ ቤት ሶስት አመት ተፈረደብኝ። በተፈረደብኝ ወር ከአራት ቀን በኋላ ወደ ዝዋይ በረሃ ላይ በሚገኘው ትልቁና ብዙ ፊልድ ማጎሪያ ላኩኝ ማለት ነው። እንደው ወደ ዝዋይ ከመሄዳችን በፊት በዚህ በከሃያ ቀን በላይ በነበረው የቂሊንጦ ቆይታ የቂሊንጦ እስር ቤት ሁኔታ ምን ይመስል ነበረ? ያንተ አያያዝ እንግዲህ ለሃያ ቀንም ቢሆን የእስረኞቹ እሱ ሁኔታ ምን ይመስል ነበር? ተመስገን ያብራራል በክፍል ሁለት በነገው ምሽት ይዘን እንመጣለን። የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የሰዎችን ህገ ወጥ ዝውውርን ጉዳይ ለማጉላት የታለመ የፎቶግራፍ ኤግዚቢሽን እዚህ ዋሽንግተን አካባቢ ተጀምሯል። አርት ወርክ ፎር ፍሪደም በኪነ ጥበብ ለነጻነት መሟገት የተባለ ድርጅት የጀመረውን ዘመቻ የቪዋ ጁንሷ ተከታትላ ያቀረበችውን ዘገባ አለ ቆንጅታይት ታቀርበዋለች። ዱፖን ሰርክል ተብሎ በሚታወቀው የዋሽንግተን ዲሲ አደባባይ የተደረደሩት በርከት ያሉ ፎቶግራፎችና ጽሑፎች የወጪ ወራጁን ቀልብ እየሳቡ ነው። እያንዳንዱ ፎቶና በወሲብ ባርነት፣ በጉልበት ስራ ከአገር ወደ አገር በህገ ወጥ መንገድ የተላኩ ወንዶች፣ ሴቶችና ልጆች ፎቶዎችና ቃላት ተመልካቹን የሰው ልጅ በየቀኑ እንዲህ ላለ ስቃይ መዳረጉን ለማመን ያዳግታቸዋል። ቆመው ምስሎቹን የሚያስተውሉትና የሚያነቡት የሰለባዎቹ ቃል ካሳዘናቸው መካከል አንዷ ጄኒን ታካቺ ይባላሉ። እምባ እየተናነቃቸው እንዲህ ብለዋል። ላለማልቀስ አልቀስ እሞክራለሁ። በጣም የሚያሳዝን ነው። በጣም የሚዘገንን ነገር ነው። ሳልፍ ጠጋ ብዬ በመመልከቴ ደስ ብሎኛል። ይህን ያየሁትን በልቤ ይዤ ምን ለውጥ ማምጣት እንደምችል አያለው ብዬ ነው ተስፋ የማደርገው። ሌላ ሰው የሚጎዳ ተግባር ከመፈጸም በመቆጠብ ሊሆን ይችላል። ሰውም በሚጎዳ መንገድ የተሰሩ ልብሶችን አልገዛም በማለት ሊሆን ይችላል። የምችለውን አደርጋለሁ። ሶ ም ዋ በ አሁን ስሜቴ ተነክቷል። ጉዳዩን ተረድቸዋለሁ። ፊትም ቢሆን ችግሩ እንዳለ አውቅ ነበር። አሁን ግን እንደዚህ ባለ ትርኢት ጎልቶ ስታዩ ይነካሻል። ለካስ ምርት በርካሽ ለማምረት በእነዚህ የህገ ወጥ ዝውውር ሰለባዎች ነው የሚጠቀሙት። ይገርም። እየተዘዋወረች ፎቶ ባነሳቻቸው የህገ ወጥ ዝውውር ሰለባዎች ፎቶግራፎች ትርኢቱን ያዘጋጀችው ለብዙ ሽልማት የበቃች ፎቶ አንሺ ባለሙያ ኬ ቼርኑሽ ትባላለች። ስለ ህገወጥ ዝውውር ለመጀመሪያ ጊዜ ያወቅኩት የውጭ ጉዳይ ሚኒስቴር የስራ ስምሪት ተሰጥቶኝ ነው። ያም በሁለት ሺ አምስት አመተ ምህረት ነበር። በወቅቱ ይፈጸሙ የነበሩ የህገወጥ ዝውውር ተግባራትን የሚያሳዩ ፎቶዎችን እንዳነሳ ሆንግ ኮንግ፣ ማካው፣ ታይላንድ፣ ህንድና ጣሊያን ተልኬ ነበር። በስራ ዝውውሯ ወቅት ያየቻቸው የሰብአዊ መብት ረገጣዎች በጣም የረበሿት ሄ ቸርኖሽ ህገወጥ ዝውውርን ከሚታገሉ መንግስታዊ ያልሆኑ ድርጅቶች ጋር በተለያዩ ሀገሮች መስራት ጀመረች። የመጀመሪያው ቦት ን ሶልድ ሲገዙና ሲሸጡ በሚል ርዕስ የተሰናዳው የፎቶ ትርኢት ለመጀመሪያ ጊዜ ለህዝብ የቀረበው ኔዘርላንድስ ውስጥ እንደ ኤሮፓውያን አቆጣጠር በሁለት ሺ ዘጠኝ አመተ ምህረት ነበር። ከዚያ በኋላ በተለያዩ የሀገሪቱ ከተሞች ተዘዋውሮ ታይቷል። አርትወርክ እንዲህ ያለ ነው ከዚህ የደረሰው የፎቶግራፍ ሙያ ይህን ያህል አቅም ካለውና ተመልካቹን በዚህ ደረጃ መቀስቀስ የሚችል ከሆነ ከዚህም በላይ ሰለባዎችን ደግሞ አቅማቸውን የሚያጠናክር ከሆነ ሌሎች የኪነ ጥበብ ሰዎችንስ ከፎቶግራፍ ባለሙያዎች ጎን እንዲቆሙ ብናደርግስ? እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ማክቢል ያብሮ የጋቢና ዲጄ ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያል በዚህ ሙዚቃ እንሰናበታችኋለ። ሙዚቃ ካለን ጊዜ ከበቃን ማለት ነው። እንግዲህ መልካም ምሽት። በነገው ጉዞ እንገናኝ።